ትናንት ሐሙስ ህዳር 26 2006 ዓ ም አመሻሽ ላይ የደቡብ አፍሪካው ፕሬዚዳንት ይዘውት የወጡት መርዶ በቅንጣት በተቆጠሩ ሰከንዶች ውስጥ ዓለምን ያዳረሰ ነበር። የዲሞክራሲያዊት ሀገራችን መስራች የምንወዳቸው ኔልሰን ሮሊላህላ ማንዴላ አሁን ሄዱ። የኔልሰን ማንዴላን ረፍት አስመልክቶ ከደቡብ አፍሪቃ ከዋሽንግተንና ከተለያዩ ስፍራዎች በሪፖርተሮቻችን የተጠናቀሩ ዘገባዎችና ሌሎችንም ምንጮች አካቶ ሰለሞን አባተ ተከታዩን አጠናቅረዋል። የነጻነት ትግል ቀንዲል የሆኑት የደቡብ አፍሪቃ የመጀመሪያው ጥቁር ፕሬዚደንት ኔልሰን ማንዴላ ማዲባ አረፉ። ለደቡብ አፍሪቃ ባለቀለም ሕዝቦች በዚህች ምድር ላይ መኖር ጥፋት መከራና ድቅድቅ ጨለማ በነበረበት ወቅት ይንጨላጨል የነበረ የተሻለ ሕይወት የተስፋና በእውኑ ሰው የመሆን ቀንዲል በሰው ልጆች ታሪክ ውስጥ እጅግ ከከበዱ ጠባሳዎች አንዱ የነበረውን በነጭ ደቡብ አፍሪካውያን የበላይነት ይመራ የነበረውን የአፓርታይድ ሥርዓት ክፉኛ ጠልተውና ንቀው የሚፋለሙት የነበሩ ወጣት ደቡብ አፍሪካውያን መገለጫ የሆኑት ኔልሰን ማንዴላ ያኔ ትግሉን ይመራ የነበረውን የአፍሪቃ ብሔራዊ ኮንግረስን የትጥቅ ትግል ክንፍ ይመሩ ነበር። ስለዚህ ወንጀላቸውም ከዕድሜያቸው ሀያ ሰባቱን በወህኒ እንዲያሳልፉ ተገደዋል። ልክ የዛሬ ሀምሳ ዓመት ሚያዝያ ዐሥራ ሁለት ሺ ዘጠኝ መቶ ሀምሳ ስድስት ዓመተ ምህረት ዕለተሰኞ በኢትዮጵያ አቆጣጠር አሻጥር በማቀነባበር ተከሰው ችሎት ፊት የቀረቡ ጊዜ እንዲህ አሉ ማንዴላ። ሰዎች ሁሉ ተጣጥመውና የእኩል ዕድሎች ተቋዳሽ ሆነው የሚኖሩበትን የዲሞክራሲያዊና የነጻ ኅብረተሰብን የነጠረ ዓለም ሐሳብ ሳከብር ኖር ያለሁ። ይህ ልኖርለትና ልጨብጠውም የምፈልገው ዓለም ነው። ካስፈለገም ደግሞ ሕይወቴን ልሰጥለት ዝግጁ የሆንኩለት ሐሳብ ነው። ማንዴላ ከዚያ በኋላ ለሦስት ዐሥርት ዓመታት ያህል ለዘለቀ ጊዜ ወደ ኖሩበት ወህኒ ከመወርወራቸው ቀደም ሲል ነበር ይህንን የተናገሩት። ያ ቀንዲል ችቦ ሆኖ በዓለም ዙሪያ ያለውን ጸረ አፓርታይድ ደመራ አቀጣጠለና እጅግ ኀያ ሊመስል የነበረው የጨለማው ሥርዐት ተቃጥሎ ከገጸ ምድር ተወገደ። ማንዴላም ወደ ታገሉለት ወደ ነፃ ዓለም በሰባ አንድ ዓመት ዕድሜያቸው ወጡ። እሁድ የካቲት አራት ሺህ ዘጠኝ መቶ ሰማንያ ሁለት ዓመተ ምህረት በኢትዮጵያ አቆጣጠር ዘመን ተለውጦ ታሪክ ተገልብጦ ያለበት የአሁን የማንዴላ መልእክታቸው ራሳቸው በጻፉት መጽሐፋቸው ሰፍሯል። በሰው ጭንቅንቁ መሃል በነበርኩ ጊዜ ቀኝ ክንዴን አነሳሁ። ብዙ ድምፅ ብዙ ጩኸት ነበር። ያንን ለሀያ ሰባት ዓመታት ማድረግ ተስኖ ነበር። ጥንካሬ እጅግ በረታ፣ ደስታይም ሀያል ሆነ። የጤናቸው ሁኔታ እጅግ አሳሳቢ ሆኖ ላለፉት በርካታ ወራት በቅርብ የሕክምና ክትትል ሥር የቆዩት ማንዴላ ኅዳር 26 2006 ዓመተ ምሕረት በዘጠና አምስት ዓመት ዕድሜያቸው አረፉ። በቀጥታ በተሠራጨ ንግግራቸው የማዲባን ዜና ዕረፍት ለዓለም ያረዱት የደቡብ አፍሪቃ ፕሬዝደንት ጃከብ ዙማ ለነጻነት ያለመታከት ያደረጉት ትግል የዓለምን ክብር አተረፈላቸው ብለዋል። ከል ለብሰው የመርዶ ቃሎቹን ያሰሙት ፕሬዝደንት ጃከብ ዙማ እንዲህ አሉ። የዲሞክራሲያዊት አገራችን መሥራች የምንወዳቸው ኔልሰን ሮሊላህላ ማንዴላ አሁን ሄዱ በቤተሰቦቻቸው መካከል ህዳር 26 2006 ዓ ም ከምሽቱ 2 ሰዓት ከ50 ደቂቃ ላይ በኢትዮጵያ ከምሽቱ 1 ሰዓት ከ50 ደቂቃ በሰላም አርፈዋል። አሁን እረፍት ላይ ናቸው። አሁን ሰላም ላይ ናቸው። አወ ኔሽን ኸዝ ሎስት ኢትስ ግሬተስት ሳን። አወ ፒፕል ኸቭ ሎስት አ ፋዘር ሀገራችን እጅግ ታላቅ ልጇን አጣች። ሕዝባችንም አባት አጣ። ምንም እንኳ ይህ ቀን እየቀረበ እንደ ነበር ቀደም ብለን ብናውቅም እጅግ የጠለቀና የከበደውን የማጣታችንን ስሜት ግን አንዳች ነገር ስንኳ አያቀለውም። ኔልሰን ማንዴላ አንድ ላይ ሰብስበውናል። የምንሸኛቸውም ሁላችንም አብረን ሆነን ነው። ለምንወዳቸው ማዲባ መንግሥታዊ የስንብት ሥነ ሥርዓት ይደረግላቸዋል። ፕሬዚደንት ጃከብ ዙማ አክለውም ጊዜው ለደቡብ አፍሪካውያን እጅግ የጠለቀ ሐዘን ጊዜ፣ ደግሞም የደቡብ አፍሪካውያን የታላቅ ቁርጠኝነት መገለጫ ጊዜ መሆኑን ተናግረዋል። ማዲባ የደቡብ አፍሪቃ ብቻ የመሆናቸው ታሪክ ከተዘጋ እጅግ የበዙ ዓመታት ተቈጥረዋል። ማዲባ የሰው ዘር ሁሉ ናቸው። ለእነርሱም መጽናናትን ተመኝተዋል ፕሬዚደንት ዙማ ማዲባን የራሳቸው አድርገው ያቀፉ እርሳቸው የቆሙላቸውን ቁም ነገሮችም የራሳቸው አድርገው የያዙ በመላው ዓለም ያሉ ሚሊዮኖች ሕዝቦችን በሕሊናችን እናስባለን። ከህዳር 27 2006 ዓ.ም አንስቶ የማዲባ የቅብር ሥነ ሥርዓት እስኪፈጸምም የሀገሪቱ ባንዲራ በየሰንደቁ ላይ በግማሽ ዝቅ ብሎ እንዲሰቀል ማዘዛቸውንም ፕሬዚደንት ዙማ ተናግረዋል። የማንዴላን እረፍት መነገር ተከትሎ ከጥቂት ደቂቃዎች በኋላ የራሳቸውንና የሀገራቸውን ሐዘን የገለጹት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኔልሰን ማንዴላ ቀደም ሲል ለተለሙት የነጠረ ሐሳባቸው ኖሩ እውንም አደረጉት ብለዋል። ስ ግኒቲ ንንግ ል ሳሪስ ፍሪም ፍሪም በብርቱ ክብራቸውና በማይታጠፍ ጽናታቸው ማዲባ ደቡብ አፍሪካ ለወጡ ደግሞም ሁላችንንም አነቃነቁን። በኔልሰን ማንዴላ ከተነቃቁ ሚሊዮኖች አንዱ እኔ ነኝ ያሉት ኦባማ፣ በዚህም ምክንያት የመጀመሪያው የፖለቲካ አቋማቸውና እንቅስቃሴያቸው አፓርታይድን መቃወም እንደነበር አስታውሰዋል። ማንዴላ ከእስር የተፈቱ ዕለት አሉ ኦባማ፣ በፍርሃቱ ሳይሆን በተስፋው ከተመራ የሰው ልጅ ምን ማድረግ እንደሚችል እንዲገነዘብ አድርጎኛል። የመጀመሪያው የዩናይትድ ስቴትስ ጥቁር ፕሬዚደንት ስለ መጀመሪያው የደቡብ አፍሪካ ጥቁር ፕሬዚደንት የሚሰማቸውን የጠለቀ ክብር ሲናገሩ እናም አሉ ኦባማ በዓለም ዙሪያ እንዳሉት ብዙዎች ሁሉ የራስ ሕይወት ኔልሰን ማንዴላ ከደነገጉት ተምሳሌትነት ውጭ ምን ሊመስል እንደሚችል ሙሉ በሙሉ መገመት አልችልም። በመሆኑም በሕይወት እስካለሁ ከእርሳቸው ለመማር የታደልኩትን እየሠራሁ እኖራለሁ። ደግሞም አሉ ኦባማ ለማዲባ ክብር ከዋይት ሃውስ ቤተ መንግሥታቸው ያስተላለፉትንና በቀጥታ የተሠራጨ መልእክታቸውን ሲያጠናቅቁ ኔልሰን ማንዴላ ስለ ኖሩለት ሕይወት ለአፍታ ቆም ብለን ምስጋናችንን እንስጥ ለዚያ ሰው የታሪክን ሂደት በእጆቹ ጨብጦ የሞራልን ጥልቅ ሁለንተና ደጋን ወደ ፍትሕ አቅጣጫ ላዞረው ሰው። ሚስተር ኦባማ ሐዘናቸውን በሀገራቸውና በመንግሥታቸው በባለቤታቸው ሚሼል ኦባማና በቤተሰባቸው እንዲሁም በራሳቸው ስም ከገለጹ በኋላና ከዚያም በፊት የቀድሞዎቹ ፕሬዚደንቶች ጆርጅ ቡሽ ቀዳማዊ ጆርጅ ቡሽ ዳግማዊ፣ ቢል ክሊንተን ከባለቤቶቻቸውና ከቤተሰቦቻቸው ጋር ሆነው ያስተላለፏቸው የሐዘን መልእክቶች በየመገናኛ ብዙሐኑ ተደምጠዋል። ዓለም ከየአቅጣጫው ሐዘኑን እያሰማ ነው። በዓለም ዙሪያ የሐዘን ቀን የሐዘን ጊዜ ነው። መላ የሰው ልጅ አንድ ውድ ሀብቱን በሕይወት አጥቷልና። ፕሬዝደንት ኦባማ እንዲህ አሉ እንግዲህ እርሳቸው የኛ አይደሉም። እርሳቸው የዘላለማዊነት ናቸው። ቮይስ ኦፍ አሜሪካ።